ሰላም፣ እንዴት ዋላችሁ? ከዛሬው ዜና ጋር ኔ በሳም አብደላ የኦድበሪ ከሆነ የወረርሽኝ ከተከሰተበት ጊዜ አንስቶ በደምሮ አንድ መቶ ሰባ አምስት በአጠቃላይ መሞታቸውን ዘግቧል። ዛሬ በሀያ አራት ሰዓታት ጊዜ ውስጥ ሁለት ሰዎች እንደሞቱ ዘግበዋል። የተያዙ አዳዲስ ሰዎች ደግሞ አርባ ስድስት ናቸው። በአዊ ሁለሰብ ጤና መመሪያ ሪፖርት ከአስር ሺህ በላይ አዩዋኖች ለ አራት ሺ ሁለት መቶ ሰዎች የሞቱ ሲሆኑ የበሽታ መሞታቸው እና በአጠቃላይ ሶስት መቶ ሺ አምንታዊ ምርመራ ውጤቶች አሉ። ዛሬ የተያዙ ሰዎች አንድ ሺ ዘጠኝ መቶ ናቸው ከሀምሳ በላይ በአይባ አውራጃ አስራ አምስት ፐርሰንት በላይ የአስራ አራት ቀን አማካይ ዋንታዊ ያላቸው ይህ ደረጃ ከፍተኛ የህብረተሰብ ቫይረሱ ስርጭት የሚያመለክተው ደረጃ ነው። የቦድብሪ ከሆነ አስራ አምስት ነጥብ አራት ፐርሰንት ላይ ደርሷል። የሱላን ዲስትሪክት ና የድበቅ ርቀትን መጠበቅ፣ እጆን መታጠብ፣ ሲታማሙ ቤት መቆየት እና አላስፈላጊ ስብሰባዎችን የማስወገድ እንዳለበት ነግሯል። ካይዋ የመጡ አዲስ የተሾሙ የዩኤስ ምክር ቤት አባላት ፕሬዚዳንት ዶናልድ ትራምፕ ከስልጣን ለማውረድ አይሆንም እንደሚሉ ተናግረዋል። እነሱ የሆኑ ሬንዲ ፌንስትራ፣ የማሪያን አሽሊ ሂንሰን እና የኦቶማ መሬንተ ሜለር ሜክስ ናቸው። ይህ በእንዲህ እንዳለ በዋሽንግተን ብቸኛ ዴሞክራሲ ተወካይ ሴንዲ አክሴን በፕሬዝዳንቱ ላይ የተነሳው የኪስ መዝገቦች አንቀጽ ላይ እንደምትደግፍ ገልጻለች። አመቱ ሀያ ሀያ ስሪ ከተማ ብሩህ ቦታ አምጥቷል። ዛሬ ባወጣው የዜና አውታሪ ከተማው ባለፈው አመት ለመኖሪያ እድገት ሪኮርዶች አስመዘግበዋል ብለዋል። በአጠቃላይ 521 መኖሪያ ቤቶች የተገነቡ ሲሆኑ ይህም ባለፉ 15 ዓመታት ከፍተኛ ነው። የቀድሞው ከፍተኛ 2019 366 ክፍሎች ነበሩ። በአሜሪካ ምክር ቤት በአየዋ ተወካዮች ለሁለተኛ ጊዜ ፕሬዚዳንት ዶናልድ ትራምፕ ከስልጣን ለማውረድ በድምጽ መስጫ በፖርስት መስመሮች ተከፋፍሏል። የልዕኳን ብዱኑ ብቸኛ ዲሞክራቲክ የኮንግሬስ ሴት ሂንዲ አክሴን ትራምፕ በዩስ በዩኤስ ካፒታል ላይ አመጽ አስነሷል እና በስልጣን ላይ መቆየት እንደማይችሉ በመግለጽ ከስልጣን መውረድ ድምጽ ሰጥቷል። በክፍለ ግዛቱ አዲስ የተመረጡ ሪፐብሊካን ተወካዮች አራተኛው ኮንግረስ ዲስትሪክት ውስጥ ሶላንድን የሚወክል ተወካይ ሬንዲን ጨምሮ ዶናልድ ትራምፕ መውረድ አይችልም በማለት ገልጿል። አመሰግናለሁ።